በዓሉ ስድስት ኪሎ በሚገኘው ገነተ ልዑል ቤተ መንግስት ሰንደቅ ዓላማ በማውለብለብና አራት ኪሎ በሚገኘው ድላችን ሐውልት የአበባ ጉንጉን በማኖር ለመጀመር የታቀደ ቢሆንም ኮማንድ ፖስቱ በላከው ደብዳቤ ከቤት ውጭ የሚደረጉ ስነ ስርዓቶች እንዳይካሄዱ መከልከሉን የሰማያዊ ፓርቲ ፕሬዚዳንት አቶ የሽዋስ አሰፋ ደብዳቤውን ለዶቼ ቨለ በማሳየት ድርጊቱን ወቅሰዋል። በመያድ ጽፈት ቤት በተካሄደው ስነ ሥርዓት የፓርቲው ሊቀመንበር ዶክተር በዛብህ ብህ ደምሴ ተከታይን ብለዋል። ሚያድና ሰማያዊ ይህንን የድል በዓል የኢትዮጵያዊነት ቀን ሲያከብሩ ህዝቡ ኢትዮጵያዊነትንና ኢትዮጵያ የተሰዋው አርበኞችን እንዲዘክር ለማድረግና የፓርቲዎቹ አመራርና አባላትም በዚሁ የአገር ፍቅር ወኔ ሰላማዊ ትግሉን በማስቀጠል የኢትዮጵያን ህዝብ የሥልጣን ባለቤትነት እንዲያረጋግጡ ነው። የፓርቲያችንን ዓላማ ከግብ ለማድረስ የሁላችንም ትብብርና ተሳትፎ ግድ የሚልበት ጊዜ ላይ የምንገኝ በመሆኑ ሁላችንም የዜግነት ግዴታችንን በተገቢው መንገድ እንድንወጣ ከአክብሮት ጋር ለማሳሰብ እወዳለሁ። አንዲት ኢትዮጵያ ለዘላለም ትኑር! በዓሉ መታሰቢያነቱ ለጀነራል ጃጋማ ኬሎ ሆኖ የኢትዮጵያዊነት ቀን ተብሎ እንደመከበሩ በዚህ ላይ ያተኮረ የመነሻ ሀሳብ በሰማያዊ ፓርቲ አመራር አባል አቶ አበባ አካሉ ቀርቦ ውይይት ተደርጎበታል። የአሁኑ ትውልድ ኢትዮጵያዊነትን የመሸከም ጫንቃው የሟሸሸ እንደሆነም ተጠቅሷል። በዚያን ዘመን የነበሩ ኢትዮጵያውያን ወገኖቻቸው እየሞቱ ሲወርቁ እነሱ አስከሬን ተናምደው ይታገሉ ነበር። ቅድም አጼ ኃይለስላሴ ያደረጉትን ንግግር ስናስብ ታንክ ጋራ እየተናነቀን ለማቸነፍ አቸንፈናል ማለት ዛሬ ፈንጂ የሚጠርግ አይደለም። አንድ መስመር የኢትዮጵያን ታሪክ ለማንበብ የሚሞክር ትውልድ እናገኛለን። ትውልዱን እለት በእለት እያየነው ስንሄድ እየሟሸሸ የሄደ ትውልድ ነው የገጠመን ያለው። ስለዚህ ይሄ ትውልድ ይሄንን አይነቱን ትልቅ ድል፣ ይሄንን አይነቱን ኢትዮጵያዊ አርበኝነት ከመዘከር ባሻገር እንዴት ታሪክ መስራት ይችላል? ታሪክ መስራቱን እንተውና ይሄን ለመዘከር እንኳን ምን ያክል ብቁ ነው ትውልዱ? ይሄንን Ik heb bijna net een jemmische kam en deed een nadruk op. የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን በወቅቱ ተናገሪ በሚል ርዕስ ካቀረቡት ግጥም የተወሰነውን እናስደምጣችው። ይህ ነው ወይ ዲሞክራሲ፣ ማረጋገጥ የህዝብ የሥልጣን ባለቤትነት፣ ሰላማዊ ዜጋን ማፈናቀል ከቤት ከንብረት፣ ይህ ነው ወይ ለህዝብ ማሰብ፣ ንጹሐን ዜጋን ገድሎ አስገድሎ ሀብትን አውድሞ ሰላማዊ ኗሪን አቁስሎ በግፍ ደም ማፍሰስ ተጠቂ የለሽ ህይወት እያጠፉ እምቡጥ ለጋ አበባ ታዳጊ ወጣት ያለ እድሜ እየቀጩ እየቀጠፉ በቆመጥ እየቆመጡ አፍሰው እስር ቤት በማጎር ይቻላ ወይ ስለ ዲሞክራሲ ማበብ መናገር ስለ ህግ ልዕልና ስለ ሰብአዊ መብት ለመመስከር መከራከር? ግራ እኮ ነው ግራ፣ ግርምቢጤኛ ኑሮ ዘመነ ህፀጽ ጠዋት ማታ የብሶት ሮሮ ዳቦ ስንጠይቅ ጥይት እያጎረሱ መኖር ማለት ይሄ ነው ወይ ህዝብ እያስለቀሱ? ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም